አንቲ ውእቱ ንጽሕትም ንጽሕት ድንግል ሬት ዘነበርኪ ውስተ ቤተ መቅደስ ከመታቦት ዘግቡር ዘይነቅዝ ስርጉ በወርቅ ንጡፍ ወልውጥ በእንቆባሪ ዘያቱ ዘብዙ ሴጡ ከመዝነበርኪ ውስተ ቤተ መቅደስ ወመላይት ያመጹ ወትረሲ ሳያኪ ከመዝነበርኪ አስርተወ ክልኤተ ዓመተ እንዘ ትትናዘዚ እምኀበ መላእክት ስትየኪኒ ስቴዎት ውእቱ ወመብልኪኒ ኅብስት ሰማያዊ ዳዊት አውኪ ዘመረ በመሰንቆ ሃሌ በመዝሙር እንዘይት በመንፈሰ ትንቢት ስሚ ወለቴ ወሪ ዋጽሚ እዝነኪ ርሲ ዝበኪ ወቤተ አውኪ እስመ ፈቶ ንጉስ ነኪ ወይቤ ስመ ውእቱ እግዚእኪ ወለቱ ሰግዲ ወልድኪ ሳይሎይ ክፍለ ሰአድለነ ቅድስት